በአዲስ አበባና አካባቢዋ የሚገኙ የኦሮሚያ ልዩ ዞን አርሶ አደሮች መሬታቸው ለተለያዩ የግንባታና የልማት ስራዎች ይፈልጋል በሚል ከኖሩበት ቀየ ያለበቂ ካሳና ዝግጅት ሲፈናቀሉ ቆይተዋል ተብሎ በሰብአዊ መብት ተሟጋቾች ዘንድ ትችትን፣ በህዝቡ ደግሞ ተቃውሞን ሲቀሰቅስ ቆይቷል። ችግሩ አርሶ አደሮችንና ቤተሰቦቻቸውን ለከፋ ቀውስ ሲዳርግ መቆየቱን አንድ ስማቸው እንዳይጠቀስ የፈለጉ የኦሮሚያ ልዩ ዞን ነዋሪ ይናገራሉ የማይበልጥ ነገር ወስዶ ነው ከመሬቱ ላይ የሚፈናቀለው እና ከዛ በኋላ ብዙዎቹ የሆኑት ማለት ነው ወደ ጋሪ ጋሪ የመግዛ ማለት የተሰጣቸው ብር ከምግብ ተርፎ ከተለያዩ ነገሮች ተርፎ ከመቋቋሚያ ተርፎ ሌላ ነገር የሚገዛላቸው አለ። ገበሬው ስልጠና አልሰጠው ምንም ነገር የሚሰጠው ነገር የለም። እና የደረሰው ኪሳራ ሌላው ተፈናቅሎ ለማኝ የሆነ አለ። ይሄን ያክል ነው። ልጆቹ ተሰዶበት፣ ልጆቹ ከተማ ገብተው ልመና ላይ የተሰማሩት፣ ቀን ስራ ላይ የተሰማሩት በጣም ይሄ ነው የማይባል ማህበራዊ ቀውስ ነበር ያደረገ የአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ የህዝብ ግንኙነት ኃላፊ አቶ ታምሩ መክት እንደገለጹት በተነሺ አርሶ አደሮቹ የደረሰው ማህበራዊ ችግር በጥናት በመረጋገጡ በተያዘው በጀት ዓመት ሀያ ሺ አርሶ አደሮችን መልሶ ለማቋቋም መታቀዱን ገልጸዋል። ተጠሪነቱ ለአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ የሆነ የልማት ተነሺ አርሶ አደሮች ማቋቋሚያ ፕሮጀክት ጽፈት ቤት መቋቋሙንም ኃላፊው ተናግረዋል። አርሶ አደሮቹ ከመሬታቸው ሲነሱ የካሳ ክፍያ ገንዘብ ብቻ ተሰጥተው ቦታውን እንዲለቁ ከማድረግ ውጪ ምንም አይነት ድጋፍና ክትትል አይደረግም ነበር ያሉት የህዝብ ግንኙነት ኃላፊው የካሳ አሰጣጡም ቢሆን እጥረት የነበረበትና የአርሶ አደሮቹን ሕይወት ለችግር የዳረገ እንደነበር ገልጸዋል። እንግዲህ በፊት የነበረው አሰራር ያው አርሶ አደሮቹ ለልማት የሚፈለገው ቦታ ላይ ያሉት አርሶ አደሮች ከልማቱ ቦታ ላይ ሲነሱ የነበሩበት ቦታ እና የመሬት ካሳቸው ነው የሚሰጣቸው። ገንዘብ ተሰጥቶ ብቻ ቦታውን እንዲለቁ ይደረጋል። ከዛ በኋላ ራሳቸው የራሳቸውን ህይወት እንዲመሩ ነበር የሚደረገው። ከዛ በኋላ አሁን ግን ያ ክፍተት አምጥቷል። ፕላስ ደግሞ ይሄ የካሳ አሰጣጥ ሂደቱም ችግር ያለበትና የአርሶ አደሮቹን ህይወት ወደ ባሰ የችግር አረንቋ ውስጥ የሚከታቸው ኑሯቸውን ከማሻሻል ና በተለይ ደግሞ ሰፈራቸውን፣ አካባቢያቸውን ለቀው ከመሄዳቸው ጋር በተያያዘ በቋሚነት ህይወታቸውን ከመቀየር አንጻር ክፍተት ያለበትና እነሱን ችግር ውስጥ የሚከት ሆኖ ነው የታየው ና የተገመገመው ካለው ተጨባጭ መነሻ ተይዞ ማለት ነው። እንደ አቶ ታምሩ ገለጻ በየክፍለ ከተሞቹ አርሶ አደሮቹን የመለየት ና መረጃ የመሰብሰብ ስራ ይሰራል። ህይወታቸውን መዘላቂነት ለማቋቋምም ክትትልና ድጋፍ ይደረጋል ብለዋል። ስማቸው እንዳይጠቀስ የፈለጉ አስተያየት ሰጭ ግን በዚህ አይስማሙም። ችግሩ ለዓመታት የተጠራቀመና ሰሚያቱ የቆየ በመሆኑ ለአፈታት ያስቸግራል ባይ ናቸው። አብዛኛው አርሶ አደር በተለያዩ ቦታዎች ያለ ቋሚ አድራሻ በመኖሩም ለማሰባሰብ አስቸጋሪ ነው ይላሉ። አሁን ከየትም አምጥቶ ከየት አምጥቶ እራሱ አሰባስቧቸው እንትን እንደሚያደርጉ ራሱ አይታወቅ። ብዙዎቹ ጎዳና ላይ ያደርጓል። ብዙዎች ልመና ላይ ተስማሩ። እንትን ውስጥ ገብተሽ ከተማ ውስጥ ገብተሽ እየተዘዋዘሪሽ ብታዩ አካባቢ ላይ በየቤተ ክርስቲያኑ በየመስጊዱ ዙረሽ ብታዩ አሁን ለማኝ ሆኖ ያለው ከዛ ከመሬቱ የተፈናቀለው ሕዝብ ነው። ፌራ እንደሚሰበስቡ ራሱ ግራ የሚገባ ነገር ነው። ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አርሶ አደሮችን ከቀያቸውና ከመሬታቸው ማፈናቀል ይቁም በሚል በኦሮሚያ የተለያዩ ከተሞች ከአመት በላይ የዘለቀ ተቃውሞ ሲካሄድ መቆየቱ ይታወሳል። ترجمة <applause>